በዩናይትድ ስቴትስ በቅርቡ ጥገኝነት ጠያቂዎችን በሚመለከት የአሜሪካ ጠቅላይ ፍርድ ቤት ባሳለፈው ውሳኔና እሱንም ተከትሎ በተሰራጩ ዘገባዎች ዙሪያ ግልጽ ያልሆኑና መብራራት የሚገባቸው ጉዳዮች መኖራቸውን ሁለት የሕግ ባለሙያዎች ለአሜሪካ ድምፅ ተናግረዋል። የዛሬው ኢትዮጵያውያን በአሜሪካ እንግዶቻችን ናቸው። አዘጋጅና አቅራቢ ደረጀ ደስታ። ሰላም ጤና ስጥልን አድማጮች ዛሬ በካሊፎርኒያ ሳኖዜ የሚገኙት የህግ ጠበቃ የሚጌታቸውና እንዲሁም እዚያው በካሊፎርኒያ በሎስ አንጀለስ የሚገኙት ሌላኛዋ የህግ ጠበቃ ሙሉመቤት አለማየሁ የዛሬው የኢትዮጵያውያን በአሜሪካ እንግዶቻችን ናቸው ሰሞኑን በተሰማው የአሜሪካ ጠቅላይ ፍርድ ቤት ውሳኔ ዙሪያ ያላቸውን የባለሙያ አስተያየት ያካፍሉናል በቅድሚያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በአሜሪካ የጥገኝነት ጥያቄ አቅርበው ማመልከቻቸው በኢሚግሬሽን ባለስልጣናት ውድቅ የተደረገባቸው ስደተኞች ይግባኝ ማለት ህገ መንግስታዊ መብት የላቸውም ሲል መወሰኑ ተዘግቧል። ዘገባው ግልጽነት የጎደለውና መብራራትም የሚገባው መሆኑን የህግ ባለሙያዎቹ ያምናሉ። ለመሆኑ ይህ ውሳኔ ምን ማለት ነው? ከዚያ በፊት ውሳኔው ራሱ ምንድን ነው የሚለው ሙሉ መቤት አለማየሁ በሚሰጡን ማብራሪያ እንጀምራለን። ውሳኔው የሚለው ምንድን ነው? ኤክስፐዳይትድ ሪሙቨል ወይም ደግሞ በተጣደፈ ፕሮሰስ ወይም ሂደት አገር ውስጥ እንዳይገቡ መወገድ ይገባቸዋል ብለው የሚገምቷቸው የሚወስኑባቸውን ሰዎች ላይ ይግባኝ የማድረግ መብታቸው ወይም የጥገኝነት ጥያቄ የማቅረብ መብታቸው ምን ያህል ነው አሜሪካን ሀገር ውስጥ የሚለው ላይ ነው እና ይሄ ውሳኔ የሚመለከተው ከመጀመሪያው አሜሪካን ሀገር ውስጥ ለመግባት በቦርደርም ሆነ በአይሮፕላንም መጥተው ኤርፖርት ውስጥም ሆነ በምንም አይነት ፖርት ኦፍ ኤንትሪ ጋር በመድረስ ምንም አይነት ቪዛ ከሌላቸው አሜሪካን የፈቀደላቸው እንዲገቡ የሚያስፈቅድላቸው ቪዛ ከሌላቸው በአስቸኳይ በሆነ መንገድ በኤክስፐዳይትድ ሪሙቭን ሊመልሳቸው ወይም ሊያግዳቸው ይችላል ከመግባት ይላል ህግ፣ የአሜሪካን ኢሚግሬሽን ህግ። እና እነዚህ ሰዎች ማድረግ የሚችሉት ምንድን ነው? ፍራቻ ካላቸው፣ ወደ ሀገራቸው የመመለስ ፍራቻ ካላቸው የጥገኝነት ጥያቄ ማቅረብ እፈልጋለሁኝ ይላሉ እና ያንን የጥገኝነት ጥያቄ ለማቅረብ የሚችሉት ፕሮሰሱ እንዴት ነው? ምን ያህል ድረስ ነው የሚታይላቸው ወይም ሪቪው የሚደረገው የሚለው ላይ ነው። እንግዲህ ይሄ ውሳኔ የመጣው የሚጌታቸው እዚህ ላይ የሚጨምሩት ካለ፣ ይሄ ውሳኔ በጣም ውሱን የሆነ የጠቅላይ ፍርድ ቤት የሰጠው ውሱን በሆነ ጥያቄ ላይ ነው። ማለትም የአንድ ሰው ድንበር ላይ ያለ አገር ውስጥ ገብቶ ነዋሪ ያልሆነ አዲስ መጤ ሰው ምን ያህል ነው መብቱ? የይግባኝ መሰማት መብቱ ምን ያህል ነው? በእስር ቤት ውስጥ ቆይቶ መታሰሩ ምን ያህል ነው የሚለውን ጥያቄ ነው የፈታው። እና በመሰረቱ በጣም ባጭሩ የዚህ ውሳኔ ነገር ብናየው አንድ ሰው ለአገሩ እንግዳ የሆነ አገር ድንበር ላይ ጥገኝነትን ጠይቆ በአስቸኳይ ያ የሰጠው ኦፊሰር ከሀገር ውጣ ብሎ ካለው ያ በቂ ነው እንጂ ወደ መደበኛ ፍርድ ቤት ገብቶ ጉዳዩ እንደገና እንዲታይለት በይግባኝ እንዲገመገምለት መብት የለውም ወደሚል ውሳኔ ነው የደረሰው። ይሄ ማለት እንግዲህ ከታች የነበረው ይግባኝ ሰሚ ፍርድ ቤት አይ ማንኛውም ሰው ሊታሰር አይገባም፣ ከጦርነትና ከምናምን በስተቀር ታስሮ ሊቆይ አይገባውም እና የታሰረበትን ምክንያት ይግባኝ ሊል ይችላል ብሎ ነበረ ይሄ ጠቅላይ ፍርድ ቤት ግን ነው የለም ያ ውሱን ነው መብቱ ህግ አውጪው የሰጠው በሺ ዘጠና ስድስት ዓመተ ምህረት ያወጣው ህግ የሚለው እዛው ላይ መጣ ጥያቄውን ጠየቀ ጥያቄው እምቢ ተባለ በዛው በአስቸኳይ እንዲወጣ ነው እና በአስቸኳይ እንዲወጣ የሚለውን ያጸድቃል የሚል ነው እንግዲህ ባጭሩ ይሄ የጠቅላይ ፍርድ ቤቱ ውሳኔ የሰጠው ውሳኔ ማንን ነው የሚመለከተው ይሄ ውሳኔ የሚመለከተው ኤክስፐዳይትድ ሪሙቭል ማለትም በተጣደፈ ሂደት ውስጥ እንትን እንዲታገዱ አፕላይ ለሚያደርግባቸው ሰዎች ማለት ነው። ማለትም እንግዲህ ኤክስፐዳይትድ ሪሙቭል ውስጥ የሚገቡት ሰዎች እነማን ናቸው ብንል የመግቢያ ፈቃድ ቪዛ የሌላቸው እዚህ ሀገር ሁለት አመት በተከታታይ ፊዚካሊ እዚህ መቀመጣቸውን ማሳየት የማይችሉ ሰዎች ካሉና ከተያያዙ፣ ሌላው ደግሞ ከአስራ አስራ አራት ቀን ወይም ከሁለት ሳምንት ወይም ከሀንድረድ መቶ ማይልስ ጊዜ ውስጥ በአሜሪካን ሀገር ውስጥ በመግባቱ ጊዜ ውስጥ የተያዘ ሰው ማለት ነው። እና እነዚህ ሰዎች እነዚህ እነዚህ እንግዲህ በሶስቱ አይነት የምንላቸው ሰዎች በሚያዙበት ጊዜ በአሜሪካን ኢሚግሬሽን ኦፊሰሮች የጥገኝነት ጥያቄ ማቅረብ እንፈልጋለን ሲሉ ማመልከቻ ማስገባት እንፈልጋለን ጥያቄ ማግባት ማስገባት እንችላለን ሲሉ የሚሄዱት ፕሮሰስ አላቸው፣ እንደ ማንኛውም እንደሌላው ሰው። ከነዚህ ውጭ የሆነ ሰው ገብቶም ሆነ የቆየም ከነበረ ሙሉ ማመልከቻውን ቀጥታ የአሳይለም ማመልከቻውን ቀጥታ ማስገባት ይችላል። አሁን እነዚህ ሰዎች እንግዲህ ምን ደረጃ ላይ ናቸው? ያንን የጥገኝነት ማመልከቻ እንኳን ለማስገባት ይፈቀድላቸዋል ወይ ተብለው የሚታዩ ሰዎች ናቸው። ሶ እነዚህን ሰዎች ብቻ ነው የሚያካትተው በዚህ አይነት ገብተው የጥገኝነት ማመልከቻ ለማስገባት ይፈቀድልን ለሚሉት በቅድሚያ ለማስገባት ይችላሉ ወይ ሊፈቀድላቸው ወይ የሚለውን ፕሮሰስ ማነው የሚለውን ስክሪኒንግ የሚደረጉት ሰዎች ብቻ ናቸው ይሄ ውሳኔ የሚመለከታቸው አሳይለም ጠያቂዎች አሉ። ወደዚህ ሀገር ሲመጡ አንደኞቹ እንዳላቸዋቸው በድንበር በኩል የሚገቡ ናቸው። ሌሎቹ ደግሞ ወይም አገር ውስጥ ገብተው የቆዩም ሊሆን ይችላል ወይም ደግሞ በአውሮፕላን ማረፊያዎች በኩል የገቡ ሊሆኑ ይችላሉ። በቪዛ የመጡ በተለያየ ምክንያት ወደ አሜሪካን ሀገር ህጋዊ በሆነ መንገድ የመጡ ግን እዚህ ሀገር ለመቅረት የወሰኑ ሊሆኑ ይችላሉ። እዚህ ላይ ማስረዳት የምፈልገው ምንድን ነው? በአብዛኛው አንድ ሰው ለምሳሌ ወደ አሜሪካን ሀገር በአውሮፕላን ሲገባ የራሱ ቪዛ ይዞ ነው የሚመጣው። ያ ቪዛ ምናልባት የቱሪስት ቪዛ ሊሆን ይችላል፣ የተማሪ ቪዛ ሊሆን ይችላል፣ የተለያየ አይነት ነገር ሊሆን ይችላል። ግን እዚህ ሀገር በህጋዊ እንዲገባ የሚያስችለው ፍቃድ ይዞን የሚገባ በዛ አማካኝነት ነው ከድንበር የሚሻገረው ማለት ነው። አንዴ እንደዛ አድርጎ ድንበር ተሻግሮ ለገባ ሰው በቀጥታ ማመልከቻ፣ የአሳይለም ጥያቄ ካለው፣ ወደ ሀገር የመመለስ ፍራቻ ካለው፣ ጥገኝነት ማመልከት የሚፈልግ ከሆነ በቀጥታ ማመልከቻ ቅጹን በመሙላት ከዛ የአሳይለም ፕሮሰሱን ይጀምራል ማለት ነው። የአሳይለም ፕሮሰስ መጀመሪያ ፋይል ካደረገ በኋላ የአሳይለም ኦፊስ የሚባል አለ። እዛ ይቀርብና ቃለ መጠይቅ ተደርጎለት በቃለ መጠይቁ አሳማኝ ከሆነ የአሳይለም ኦፊሰር አሳይለም የመስጠት መብት አለው። እንደገና ደግሞ እሱ ያላመነበት ከሆነ ወደ ፍርድ ቤት ይመራዋል። ያ ፍርድ ቤት እንደገና ጉዳዩን ያያል እንደ አዲስ ያ ፍርድ ቤት አሁንም ውሳኔ ሰጥቶ ሊፈቅድለትም ሊከለክለው ይችላል። ከከለከለው ደግሞ ወደ ቦርድ ኦፍ ኢሚግሬሽን አፒል ወደሚባል ይግባኝ ብሎ እንደገና በይግባኝ ሊታይለት ሊያደርግ ይችላል። ከዛ በኋላ ደግሞ ቦርድ ኦፍ ኢሚግሬሽን አፒልም ደግሞ ቢከለክለው ከዛ በኋላ በአለበት ክልል የሚኖረው ሰርኪት ኮርት ላይ ማለትም መደበኛ ፍርድ ቤት ነው ይግባኝ ብሎ እዛ ይግባኙን ሊያሰማ ይችላል። በእኛ አካባቢ ለምሳሌ ናይን ሰርኪት ነው ያለው ለአንድ ሰርክት ጉዳዩ እንዳሰማ ይችላል። ከዛ እሱን ካሰማ በኋላ ዲናይድ ከሆነ እንደገና ወደ ጠቅላይ ፍርድ ቤት ድረስ ይግባኝ ማለት ይችላል። ይህ ማለት ግን ብለው ይቀጥላሉ። የሚ የህግ ባለሙያዎቹ ማብራሪያ እዚህ ላይ አላበቃም። ተከታዩም በሚቀጥለው ሳምንት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ።